መጽሐፈ ሳሙኤል ካልዕ ምዕራፍ ሃያ ሦስት የዳዊትም የመጨረሻ ቃሉ ይህ ነው። ከፍ ከፍ የተደረገው በያዕቆብም አምላክ የተቀባው በእስራኤል ዘንድ መልካም ባለ ቅኔ የሆነ የእሴይ ልጅ የዳዊት ንግግር። የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም በአንደበቴ ላይ ነበር። የእስራኤል አምላክ ተናገረኝ፣ የእስራኤል ጠባቂ እንዲህ አለ በሰው ላይ በጽድቅ የሚሰለጥን በእግዚአብሔርም ፍርሃት የሚነግሥ እርሱ እንደ ማለዳ ብርሃን፣ እንደ ፀሐይ አወጣጥ፣ በጠዋትም ያለ ደመና እንደሚደምቅ ከዝናብ በኋላ ከምድር እንደሚበቅል ልምላሜ ይሆናል። በውኑ ቤቴ በእግዚአብሔር ዘንድ እንዲሁ አይደለምን? ከእኔም ጋር በሁሉ ነገር ቅንና ጽኑ የሆነውን የዘላለም ቃል ኪዳን አድርጎአል። መድኃኒቴንና ፈቃዴን ሁሉ ያበቅላል። ዐመፀኞች ሁሉ ግን ሰው በእጁ እንደማይይዘው እንደ ተጣለ እሾህ ናቸው። ማናቸውም ሰው ይነካው ዘንድ ቢወድድ በእጁ ብረትና የጦሩን የቦ ይይዛል፤ በሥራቸውም በእሳት ፈጽሞ ይቃጠላሉ። የዳዊት ሐያላን ስም ይህ ነው። የአለቆች አለቃ የሆነ ከነዓናዊው ኢያቡስቴ ነበረ። እርሱም ጦሩን አንሥቶ ስምንት መቶ ያህል በአንድ ጊዜ ገደለ። ከእርሱም በኋላ የአሆሃዊው የዱዲ ልጅ ኤልያናን ነበር። ለሰልፍ የተሰበሰቡትን ፍልስጥኤማውያንን በተገዳደሩ ጊዜ ከዳዊት ጋር ከሦስቱ ሃያላን አንዱ እርሱ ነበር። የእስራኤልም ሰዎች ተመለሱ፣ እርሱ ግን ተነሥቶ እጁ እስኪደክምና ከሰይፍ ጋር እስኪጣበቅ ድረስ ፍልስጥኤማውያንን መታ። በዚያም ቀን እግዚአብሔር ታላቅ መድኃኒት አደረገ። ሕዝቡም ከእርሱ በኋላ ምርኮ ለመግፈፍ ብቻ ተመለሰ። ከእርሱም በኋላ የአሮዳዊው የአጌ ልጅ ሳማ ነበር። ነበር ፍልስጥኤማውያንም ምስር በሞላበት እርሻ በአንድነት ሆነው ተከማችተው ነበር። ሕዝቡም ከፍልስጥኤማውያን ፊት ሸሹ። እርሱ ግን በእርሻው መካከል ቆሞ ጠበቀ፣ ፍልስጥኤማውያንንም ገደለ። እግዚአብሔርም ታላቅ መድኃኒት አደረገ። ከሰላሳው አለቆች ሦስቱ ወርደው በመከር ጊዜ ወደ ዳዊት ወደ አዶላም ዋሻ መጡ። የፊልስጤማውያንንም ጭፍራ በራፋይም ሸለቆ ሰፍሮ ነበር። በዚያ ጊዜም ዳዊት በምሽጉ ውስጥ ነበር። የፊልስጤማውያንም ጭፍራ በዚያ ጊዜ በቤተ ልሔም ነበር። ዳዊትም በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ባጠጣኝ ብሎ ተመኘ። ሦስቱም ኃያላን የፊልስጤማውያንን ሰራዊት ቀደው ሄዱ። በበሩም አጠገብ ካለችው ከቤተ ልሔም ምንጭ ውሃ ቀዱ። ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም። ነገር ግን ለእግዚአብሔር አፍስሶ፣ አቤቱ ይህን አደርግ ዘንድ ከእኔ ይራቅ፣ በነፍሳቸው ደፍረው የሄዱ ሰዎች ደም አይደለምን ብሎ ይጠጣ ዘንድ አልወደደም። ሦስቱ ኃያላን ያደረጉት ይህ ነው። የጹርያም ልጅ የኢዮአብ ወንድም አቢሳ የሰላሳው አለቃ ነበር። እርሱም ጦሩን በሦስቱ መቶ ላይ አንስቶ ገደላቸው። ስሙም እንደ ሦስቱ ተጠርቶ ነበር። እርሱ በሰላሳው መካከል የከበረ አልነበረምን? ስለዚህም አለቃቸው ሆኖ ነበር። ነገር ግን ወደ ሦስቱ አልደረሰም። በቀብጽኤል የነበረው ታላቅ ሥራ ያደረገው የጽኑዕ ሰው የዮዳሄ ልጅ በናያስ የሞዓባዊውን የቀብጽኤልን ሁለት ልጆች ገደለ። በአመዳዊም ወራት ወርዶ በጉድጓድ ውስጥ አንበሳ ገደለ። ረጅሙንም ግብጻዊ ሰው ገደለ። ግብጻዊው በእጁ ጦር ነበረው፤ በናያስ ግን በትር ይዞ ወደ እርሱ ወረደ። ከግብጻዊውም እጅ ጦሩን ነቅሎ በገዛ ጦሩ ገደለው። የዮዳሄ ልጅ በናያስ ያደረገው ይህ ነው። ስሙ እንደ ሦስቱ ኃያላን ተጠርቶ ነበር፤ ከሰላሳውም ይልቅ የከበረ ነበር። ነገር ግን ወደ ሦስቱ አልደረሰም። ዳዊትም በክብር ዘበኞቹ ላይ ሾመው። የኢዮአብም ወንድም አሳሄል በሰላሳው መካከል ነበር። የቤተ ልሔም ሰው የዱዲ ልጅ ኤልያናን፣ አሮዳዊው ሳማ፣ ሄሮዳዊው ኤሊቃ፣ ፈልጣዊው ሴሌስ፣ የቴቁሐዊው የኢስካ ልጅ ኢራስ፣ አናቶታዊው አብኤዜር፣ ኩስታዊው ምንቡናይ አሆሃዊው ጸልሞን፣ ነጦፋዊው ኖኤር፣ የነጦፋዊው የበዓና ልጅ ሔሌብ፣ ከብንያም ወገን ከጊብዓ የሪባይ ልጅ ኢታይ፣ ጲርዓቶናዊው በናያስ፣ የገዓስ ወንዝ ሰው ሂዳይ፣ ዓረባዊው አቢዓልቦን፣ በርሑማዊው ዓዝሞት። ሻልቦናዊው ኤሊያሕባ፣ የአሳን ልጆች ዮናታን፣ አሮዳዊው ሳማ፣ የአሮዳዊው የአራር ልጅ አምናን፣ የማዕካታዊው ልጅ የአሃስባይ ልጅ ኤሌፍላት፣ የጌሎናዊው የአኪጦፌል ልጅ ኤልያብ፣ ቀርሜሎሳዊው ሐጽሮ፣ አርባዊው ፈዓራይ የሱባ ሰው የናታን ልጅ ይግዓል፣ ጋዳዊው ባኒ፣ የኢዮአብ ጋሻ ጃግሬዎች አሞናዊው ጼሌቅ፣ ብኤሮታዊው ናሃራይ፣ ይትራዊው ኢራስ፣ ይትራዊው ጋሬብ፣ ኬጢያዊው ኦርዮ፣ ሁሉ በሁሉ ሠላሳ ሰባት ናቸው።